ሰዎቹ የተከሰሱት ህገ መንግስቱንና ህገ መንግስታዊውን ስርዓት በኃይል የማስወገድ ሙከራ በሚል የወንጀል ጭብጥ ነበር። ቴሌቪዥን ጣቢያዎቹ ደግሞ ግለሰቦቹ የሚያስተላልፉትን ጥሪ በመቀበል ለሽብር ቡድን ድጋፍ በማድረግ እያለም ይቀጥላል። ረጅሙ የክስ ጭብጥ። ትናንት ሁሉም ክስ ተነሳ። አራቱም ከኢትዮጵያ ውጭ ነው ያሉት የኦሮሚያ ሚዲያ ኔትወርክ ኦኤምኤን መስራችና ዋና ስራ አስኪያጅ ጀዋር መሐመድ፣ እንደሚሉት ክሱም መጀመሪያም የህዝብን ትግል ለማፈን ያለመ ነበረ። ነጃሽ ከዚህ በፊትም እኔንም ሆነ ጣቢያውን ያለአንዳች ጥፋት ያለአንዳች ምክንያት ነው የከሰሱን። የኦሮሞን ህዝብ ትግልና በህዝቡ ላይ የሚደርሰውን በደል ማፈና በሚዲያ ስናጋሉ ስለነበረ ይህ ለቆጫቸው የህዝቡን ትግል ማፈን ስለፈለጉ ነው ይህ ክስ በኛ ላይ ተዘገው። የኢሳት ዋና አዘጋጅ ፋሲል የኔአለም ደግሞ አንቸው ታመጭው አንቸው አይነት ይላል። እነሱ ከሰሱን፣ እነሱ ሰረዙት ኢሳት ከመጀመሪያውም ሚዲያ ነው፣ ነጻ ሚዲያ ነው፣ የሁሉንም ሀሳብ የሚያስተናግድ ሚዲያ ነው። ከመጀመሪያውም ነፃነት ወዳድ የሆነ ሁሉ ይህንን ሚዲያ በሽብርተኝነት ሊከሰው አይገባም ነበር። አሁንም እንደገና እነሱ ያው ከሰው፣ እነሱ ማንሳታቸውንም ሰምተናል። በእኛ በኩል ክሱ እንዲነሳ የጠየቅ ነው ጥያቄ የለም። በራሳቸው ጊዜ ከሰው፣ በራሳቸው ጊዜ አንስተዋል። ያም ሆኖ ጋዜጠኛ ፋሲል እንደሚለው የክሱ መነሳት ጥሩ ነው፣ በቂ ግን አይደለም ለረጅም ጊዜ የሚዘልቅ ከሆነ የመጀመሪያው ጥሩ እርምጃ ነው ተብሎ ሊወሰድ ይችላል፣ ግን በቂ አይደለም። ዋናው ኢሳትም ስራዎችን መስራት የሚችለው በአጠቃላይ በሀገር ቤት ውስጥ ያለው የፖለቲካ ሁኔታ ሲቀየር ነው። አሁን ባለው የፖለቲካ ምህዳር ኢሳት በሀገር ቤት ውስጥ ያሉ ጋዜጠኞችን እንደ ልብ አዘዋውሮ እውቅና ተሰጥቷቸው እንዲሰሩ ለማድረግ እጅግ በጣም ከባድ ነው። አቶ ጀዋር መሐመድም ተመሳሳዩን ነው የሚሉት። የክሱ መነሳት ቢያንስ ሀገር ውስጥ ያሉ ተመልካቾች ጣቢያውን ሳይፈሩና ሳይሸማቀቁ እንዲከታተሉ ይጠቅማል። ጀዋር እንደሚያስቡት ጣቢያው ሀገር ውስጥ በነፃነት ለመስራት ግን አሁንም ብዙ ሕግጋትና አሰራሮች መለወጥ አለባቸው። አሁንም ቢሆን የክሱ መነሳቱ ጥሩ ነው ግን ሌሎች ህግጋቶች እና ድርጊቶች አሉ ነጻ ሚዲያ እንዲኖር የማይፈቅዱ ለምሳሌ አሁን ያለው የአስቸኳይ ጊዜ አዋጅ ከዛ ጋር ደግሞ የጸረ ሽብር አዋጁ የሚዲያ ህጉ እንዲሁም የሲቪል ሶሳይቲ ህጎች ነጻ ሚዲያን ለማንቀሳቀስ በጣም ከባድ ናቸው ስለዚህ እነዚህ ህግጋቶች መነሳት አለባቸው ፋሲልም አፋኝ ያላቸው ህግጋት መነሳት አለባቸው ባይ ነው የመንግስት የመጨቆኛ ተቋማት አሰራርም መለወጥ ይገባቸዋል። አጠቃላይ ያለው የኢትዮጵያ የፖለቲካ ምህዳር፣ አጠቃላይ የፕሬስ ነፃነቱ ሲከበር፣ አሁን ያሉት አፋኝ ህጎች ሙሉ በሙሉ ሲሰረዙ፣ እንዲሁም በደህንነቱ በሴኪሪቲ በፖሊሱ መካከል ያለው ሁኔታም ሙሉ በሙሉ እስካልተቀየረ ድረስ ፍርድ ቤቱም እንደዚሁ በነፃነት እስካልተቋቋመ ድረስ የነፃ ሚዲያ ኢትዮጵያ ውስጥ ማሰብ በጣም ከባድ ነው። እነፋሲል ህጎችን ከመሻር ማሻሻል ወይም አሰራሮችን ከመቀየር ባለፍ ሌላ ያልተመለሰ ጥያቄም አላቸው። በኢሳት ላይ የተመሰረተው ክስ ቢነሳም ራሱ ፋሲልና ቢያንስ አንድ ሌላ ባልደረባው ላይ በሌሉበት የተላለፈው ፍርድ እንዳለ ነው። ይህን በኢሳት ውስጥ የሚገኙ ጋዜጠኞች ክሳቸው አልተነሳም። ለምስሉ አንተም ተከሳሽ ነህ መሰለኝ አይደል? ወይም እኔም ተከሳሽ ነኝ። እኔ በሁለት ሺ ዘጠኝ ዓመተ ምህረት ከነ ጀኔራል ተፈራ ማሞ ጋራ አለህበት አባሪ ነህ ተብዬ እድሜ ልክ ተፈርዶብኛል። እንደገና ደግሞ ከነ አቶ አንዱአለም አራጌ ከእነ እስክንድር ነጋ ጋራ እንደዚሁ በሽብር ወንጀል ተከስሼ ለሁለተኛ ጊዜ እድሜ ልክ ስራ ተፈርዶብኛል። ያ ክስ አልተሰረዘም፣ ፍርዱም የጸና ነው ማለት ነው። እንዲሁም ባልደረባይ አበበ ገላውም በተመሳሳይ መልኩ ተከሰው እንደዚሁ ተፈርዶበታል። ዶክተር ብርሃኑ ነጋ፣ አቶ ጀዋር መሐመድ እና ሁለቱ ቴሌቪዥን ጣቢያዎች አሁን በተነሳላቸው የወንጀል ጭብጥ የተከሰሱት ከሁለት ዓመት በፊት ግድም ነበረ በነ ዶክተር መረራ ጉዲና መዝገብ